የወጣቶች ዓለም። ይህ ጁሊያን ሂልት ልጅ እያለ ለመጀመሪያ ጊዜ ያዳመጠው የቦማር ላይ ዜማ ነው። ጃማይካዊው ቦብ ማርሌ ና ዘ ዌለርስ የሙዚቃ ቡድን በጎርጎሮሳዊው 1977 ዓ.ም ኤክሶዶስ በተሰኘ አልበማቸው ውስጥ ያካተቱትን ጃሚንግ ጁሊያን ለመጀመሪያ ጊዜ ያዳመጠበትን ወቅት ባያስታውሰውም ይኸው ዛሬ ድረስ በፍቅር ወድቆለታል። ለመጀመሪያ ጊዜ ያደመጥኩት የሬጌ ሙዚቃ የቦብ ማርሌ ጃሚንግን ነው። የሰማውበትን ጊዜ ባላስታውሰውም ልጅ ሆኜ እናቴ ስታደምጠው ትዝ ይለኛል። ዛሬም ሳደምጠው የሙዚቃ ንዝረቱ በሰውነቴ ይሰማኛል። ጃሚንግ የቦብ ራስታ ማርሌ እጅግ የምወደው የሬጌ ሙዚቃ ነው። በጃማይካውያን አብዮት ሁከትና ማህበራዊ ቀውስ ውስጥ የተወለደው ሬጌ ባህር ተሻግሮ ውጥንቅጡ ባልነበረባቸው አገሮች ዘንድም ተቀባይነትን፣ ተወዳጅነትን አትርፏል። ጁሊያን ሂልት የ11 ዓመት ልጅ እያለ በጀርመን ዋና ከተማ በርሊን መቀመጫውን ያደረገው ሲድ የተሰኘ የሬጌ ሂፕሆፕና ዳንስሆል ባንድ ተሰሚ ነበር። የቦብ ማርሌ የመጀመሪያ ልጅ የሆነው ዳሚያን ማርሌ የሙዚቃ ሥራዎች ጁሊያን በሬጌ ፍቅር ጭልጥ እንዲል አድርገውታል። የሙዚቃ ምቱ ቅላጼውና የሙዚቃ ቅንብሩ በቀጥታ ለልቤ ይናገራል። ሙዚቃውን ለመረዳት ቋንቋውን ማወቅ አይጠበቅብህም። ሙዚቃ ዓለም አቀፍ ቋንቋ ነው። የሬጌ ሙዚቃ በሌሎች ሰዎች ላይ እንዳለው አይነት ተጽዕኖ በኔም ላይ አለው። አንድ አይነት ቋንቋ እንረዳለን፣ የሬጌ ሙዚቃንም እናደምጣለን። ሬጌ የለውጥ ፈላጊዎች የትግል ጥሪ ተደርጎ ይቆጠራል። የቦብ ማርሌ ሙዚቃዎች የእኩልነትና ፍትህ ፍለጋ ጥሪም ናቸው። ማርክስ ጋርቬይ፣ ሊዮናርድ ሆዌል እና ሳም ብራውንን የመሰሉ የጃማይካ የለውጥ ፋኖዎች የሬጌ ሙዚቃ መልእክታቸውን ለማድረስ ህዝቡንም ለማስተባበር አግዟቸዋል። እነዚህ ጥያቄዎች ግን ለ28 ዓመቱ ጀርመናዊ ጁሊያን ሩቅ ናቸው። ሬጌ ስለ ፍቅርም የተቀነቀነ መሆኑን መዘንጋት የለብንም። አዎ፣ አንዳንድ ጊዜ መታገል ይኖርባል። ይህ የህይወት አንድ ክፍል ነው። ትግልና ፍቅር የህይወት ገጽታዎች ናቸው። ሁሉም ሙዚቀኞችም ስለዚህ ያዜማሉ። በፍቅር ስለመኖርና ፍቅርን ስለማጣት፣ ስለ ክፉና ደግ ጊዜ ጁሊያን ሙዚቀኛ ሳይሆን የምግብ አብሳይ ነው። ተወልዶ ባደገበት የጀርመን ቦን ከተማ ያሉት ጥቂት የሬጌ ሙዚቃ አድናቂዎች ቢሆኑም ጠንካራ ማህበራዊ ትስስር አላቸው። ጁሊያን በሙዚቃ ብቻ ወደሚያውቃት ጃማይካ ለማቅናት ሲያሰላስል አስር ዓመት ፈጅቶበታል። በስተመጨረሻ ወደ ካሪቢያን ደሴቷ አገር አመራ። ወደ ደሴቷ ሲሄድ በፍቅር ወደቅኩም። በቀጥታ ወደ አንድ ሆቴል አመራውና ስራ ብሰራላችሁም የተወሰነ ገንዘብ ትከፍሉኛላችሁ ስል ጠየኳቸው። እናም ስራ ጀመርኩ። ወደ ጃማይካ ስጓዝ ጠቅልዬ እዛው ለመኖር አስቤ አልነበረም። አሁን ምናልባት ሕይወቴ ሙሉ በዛው ለመኖር እያሰብኩ ነው። ከፈለግኩ ላደርገው እችላለሁ። ጁሊያን ተወልዶ ያደገባት ጀርመን ሰላምና ጸጥታዋ የተጠበቀ አገር ናት። የተሻለ የትምህርትና የሥራ ዕድልም ለዜጎቿ ታቀርባለች። የጁሊያን አዲስ መኖሪያ ጃማይካ በአንጻሩ የጸጥታ ችግር ይስተዋልባታል። ኑሮም በጃማይካ ውድ ነው። ጁሊያን በጃማይካ የፈለገውን ሁሉ እንዳገኘ ያምናል። I expected so much and I get everything I was expecting. ወደ ጃማይካ ስጓዝ ብዙ ነገር ነበር የጠበኩት የጠበኩትንም አግኝቻለሁ። ስለ መጥፎ ነገሮች ፍርሃት ተሰምቶኝ የነበረ ቢሆንም ያን ያክል አስከፊ አይደለም። ጠንቃቃና አካባቢህን የምታስተውል ከወንክ ጥሩ ጊዜ ልታሳልፍ ትችላለህ። በጃማይካ ብዙ ወንጀል ይፈጸማል። ሊያጭበረብሮህና ገንዘብህን ሊወስዱ የሚሹ ሰዎች አሉ። ሰዎች እርስ በርስ ይገዳደላሉ። እንደኔ በገጠር ከኖርክ ደግሞ ይህን በደምብ ታስታውሷዋለህ ን ጁሊያን በጃማይካ ሬጌን እያዳመጠ ከአገሬው ሰው ጋር ተግባብቶ ገበሬ ሆኗል። ሽንኩርት፣ ቲማቲም እና ለምለሙ የካሪቢያን አፈር የሚያበቅለውን ሁሉ ያመርታል። ግን መሬቱ ትንሽ እንደሆነች ነግሮኛል። በጀርመን አድርጎት የማያውቀውን ቁፋሮና ማረም የተማረው የአካባቢው ነዋሪዎች እየሳቁበት ነበር። በከተማ አንድ ዘመናዊ የመኖሪያ ቤት ተከራይቼ የጀርመን ቴሌቪዥንን እያየው መዝናናት እችል ነበር። ለዚህ ደግሞ ወደ ጃማይካ መሄድ አይጠበቅብኝም። እኔ አገር ጎብኚ አይደለሁም። እናም በጠዋት ተነስቼ ቆንጨራዬን ይዤ ወደ ጫካ በመሄድ የእርሻ ስራዬን አከናውናለሁ። ይህን ህይወት እወደዋለሁ። እውነተኛ ህይወት ነው። ወደ ተፈጥሮ መመለስ ነው። በዝናብ፣ በፀሐይ ላይ ጥገኛ ነኝ። ይህኔ ወደ ተፈጥሮ እጅግ እንደቀረብኩ ይሰማኛል፣ እና እዚህ ካለው ህይወት የበለጠ እውነተኛ እንደሆነ ይሰማኛል። ጃማይካ ስትነሳ ሬጌ፣ ከሬጌ ጋር ደግሞ የራስ ተፈሪያን እምነትና ጋንጃ አብረው ይነሳሉ። ከአመታት በፊት ለማኅበራዊ ለውጥ እንቅስቃሴ አካል ሆኖ የተጀመረው የራስ ተፈሪያን እምነት ከኢትዮጵያ በተለይም ከቀዳማዊ ኃይለሥላሴ ጋር እጅጉን የተቆራኘ ነው። ጁሊያን የእምነ እምነቱ ተከታይ አይደለም። ጠጉሩንም አልተጎነጎነም። ለእርሱ ቀዳሚው ነገር መልካም ነገር ማድረግ እንደሆነ አጫውቶኛል። ሬጌ ሲነሳ ማሪዋና፣ ፖት፣ ዊድ እና ሜሪ ጄን በሚል ቅጽል ስሙ የሚታወቀው ካናቢስ አብሮ ይታወሳል። ቅጠሉ፣ አበባና ግንዱ እየተጠቀለለ የሚጨሰው ካናቢስ ጃማይካን ጨምሮ በተለያዩ የዓለም ሀገራት በህግ ገደብ የተጣለበት ቢሆንም የዛኑ ያክል በርካቶች ይጠቀሙታል። ጁሊያን በብዙ አገራት በአደንዛዥ እጽነት ተፈርጆ በህግ በተከለከለው የካናቢስ ቅጠል ላይ የተለየ አቋም አለው። የህክምና ዶክተሮችና ሆስፒታሎች እንዳሉ ሁሉ ባህላዊ ሐኪምም አለ። በደሴቷ ላይ ስለሚበቅሉ እጽዋት ጠንቅቆ ያውቃል። በአንድ ሰው ላይ ያሉ ችግሮችን ሁሉ ያድናል። የተቆረጠ እጅ መልሶ መቀጠል አይችልም። ነገር ግን ለራስ ምታት፣ ለጀርባ ህመም የሚሆኑ እጽዋት ያውቃል። ከእነዚህ መካከል አንዱ ጋንጃ ነው። እጹ እንደ መድኃኒት ብቻ ሳይሆን ለመንፈሳዊ ግልጋሎትም ይውላል። የህክምና ባለሙያዎች ማሪዋና ተብሎ የሚታወቀው የካናቢስ ቅጠል በተጠቃሚዎቹ ላይ የአጭርና የረጅም ጊዜ ጉዳት እንደሚያስከትል ይገልጣሉ። እይታም መቀየር፣ የጊዜ ዑደትን ማዛባት፣ የሰውነት እንቅስቃሴን ማስተጓጎል፣ ለማሰብና ችግሮችን ለመፍታት መቸገርና የማስታወስ ችሎታን ማዛባት በተጠቃሚዎቹ ላይ በአጭር ጊዜ የሚያስከትለው ተጽዕኖ ተብለው ተዘርዝረዋል። በረጅም ጊዜ ደግሞ የአእምሮ እድገት እንደሚያስተጓጎል የህክምና ባለሙያዎች የሰሯቸው ጥናቶች ይጠቁማሉ። ጁሊያን ከዚህ ቀደም በተጓዘባቸው ካናዳና እስራኤልን በመሰሉ አገሮች የአገር ጎብኚዎች የሚያዘወትሯቸውን ቦታዎች በመተው የአገራቱ ነዋሪዎችን የዕለት ተዕለት ህይወትን ለመኖር እንደሞከር አጫውቶኛል። ከአንድ ሳምንት በኋላ የሬጌ ሙዚቃን እያዳመጠ ለእረፍት ከመጣባት የትውልድ አገሩ ጀርመን ወደ ጃማይካ የሚያቅናው ጁሊያን አንድ ቀን ወደ ኢትዮጵያ መጓዝም ይፈልጋል።